ሰማያዊ ፓርቲ በወቅታዊ የሀገሪቱ ፖለቲካዊ ጉዳዮች ላይ ምሁራን የሚያቀርቡት የመወያያ ጽሁፍ መሰረት በማድረግ ይመለከተኛል የሚል የህብረተሰብ ክፍል እንዲወያይ ሲያደርግ እንደነበረና በውጤቱም ጥሩ እንደሆነ የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ ለዶይቼ ቨለ ተናግሯል። ይህ ህዝባዊ ውይይት በተከታታይ ለማካሄድ የያዝነው እቅድ ተከልክለናል ይላሉ አቶ ጌታነህ ምንድን ነው ያጋጠመን? ለአዲስ አበባ ለማዘጋጃ ቤቱ በየምናደርጋቸው ውይይቶች እውቅና እንዲሰጣቸው ጠይቀን ነበርና ይሄ አሁን መስከረም ሀያ ሁለት ማነው ታህሳስ ሀያ ሁለት ከዛ ጥር ስድስት ጥር አስራ ሶስት ጥር ሀያ ጭምር እውቅና ጥያቄዎችን አስገብተን ነበር። እንደሚታወቀው ባለፈው ሶስት ሳምንት ያደረግናቸው እነዚሁ የውይይት መድረኮች ኢትዮጵያ ትጣራለች በሚል ስኬታማ ነበሩ፣ መልካም ነበሩ። ከዛ በኋላ እንደዚሁ እንዲቀጥል ከህዝቡም ፍላጎት አለ፣ ከእኛም ደግሞ ሁሉም ጥያቄዎች በደንብ ማድረስ ተደርገዋል አላለቁም የሚል ግንዛቤ ስለነበረን እንዲቀጥል ፈልገን ነበረ። ያመለከት ነው እውቅና አልሰጥም ያለ የማዘጋጃ ቤቱ የሰላማዊ ሰልፍና እውቅና ክፍል አለ። እዛ ነው እውቅናውን ያልሰጠም። የእስካሁን ውይይቶች ሰላማዊ እንደነበሩ የገለጹት ምክትል ሊቀመንበሩ፣ ክልከላው የፖለቲካ ስራዎቻችን ላይ እንቅፋት ፈጥሯል ይላሉ። እንግዲህ ያው እንደሚታወቀው ዋናው ባለፈው ሁለት አመት እዚህ ሀገር ውስጥ የተከሰተው ችግር መንግስት ህዝቡ እንዳይናገር፣ ፖለቲካ ድርጅቶች ተደራጅተው እንዳይሰሩ፣ ሲቪክ ማህበራትም እንዲሁም የሚዲያ ሰዎችም በነፃነት እንዳይንቀሳቀሱ አፈናው ነው ለዚህ ችግር የገጠመን የሚል ግንዛቤ ነበረ እና እሱን የበለጠ የሚያጠናክር ነው የሆነው። በውይይት በንግግር ችግሮችን መፍታት አስፈላጊ ሆኖ እያለ ግን አሁንም ማፍሰል የሚጠቅማል መሰለኝ፣ ምንም ምክንያት አሁን ማቅረብ አይቻልም። ባለፈው ሶስት ሳምንት አራት ሳምንት በዚህ ሁለት ሺ አስር ከገባ በነበሩ ጥቅምት አስራ አራትም እንደዚሁ ስብሰባ አድርገናል። ከዛ በኋላም ደግሞ መታሳስ አንድ ስምንት እና አስራ አምስት እንደዚሁ ህዝባዊ ስብሰባ አድርገናል። በስብሰባዎች ላይ ሰው በሰላማዊ መንገድ ሀሳቡን አንጸባርቆ ወደ ቤቱ የሚገባበት እንጂ አንድም የሆነ ችግር የሚከሰትበት ፖለቲካ ፓርቲዎችም ሆኑ ውይይቱን የሚያቀርቡት ሰዎች ምንም አይነት ለግጭትም ሆነ ለቀውስ የሚያነሳሳ ሳያል በይልቅ ግን ህብረተሰቡን የሚያረጋጋ ወደ ሰላማዊ መንገድ ለማምጣት አማራጭ ምን ይሁን የሚለው ላይ ኢትዮጵያን ለመታደግ የሚደረጉ ውይይቶች ነበሩ፣ መልካም ነበሩ። እሱን ግን የሚያደናቅፍ ሆኖን ያገኘ ነው። በተለይ መንግስት እያደረገ ካለው ክልከላ ጋ በተያያዘ ፓርቲው ያቀደው ሰላማዊ ሰልፍ በመከልከሉ ምክንያት ጉዳይን ወደ ፍርድ ቤት አቅርቦ እየተከታተለው እንደሆነም አቶ ጌታነህ አክለው ገልጸዋል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም